የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። እንደምናመሻችሁ፣ የጋቢና ቪኦኤ አድማጮች ለዛሬ ሰኞ መጋቢት 21 2012 ዓ ም ምሽት ከያዝናቸው መሰናዶች ጥቂቶቹን እናስተዋውቃችሁ። አልፎ አልፎ ብቻ ጉሮሮዬ ላይ የሆነች ነገር የሆነ ብን ብን የሚል ነገር ወደ ሳል ቀይርብኝ የሆነ ስሜት ሰማለሁ። እና በቃ እሱ ብቻ ነው የነበረኝ ስሜት። ለዛውም በጣም የሚያስቸግርም አይደለም ስሜት ዛ ብቻ ነው። ምግብ በመስራት ያ በፊት እንደምታደርገውን ነገር አውቁማለች። ያው ምንም ነገር አትሰራም ቤት ውስጥ። ልጃችንም ያው የሚያስፈልጋትን ነገር የሆነ ያለውኝ እኔ ያ እሰራለሁ ለየተን የተቀመጠውን እሷም ገልጻ ነው ገልጽ በጣሊያን ሚላን ከተማ በኮሮና ቫይረስ መያዛቸው የተረጋገጠው ወይዘሮ ሳራ ሚካኤል ቀድማችሁ የሰማችኋቸው ሲሆኑ ተከትሎ የሰማችሁት ደግሞ ባለቤታቸውን በማስታመም ላይ የሚገኙት አቶ አሸብር ተገኑ ናቸው። ዘገባ አለን። ሐኪሞቹና ነርሶቹ በሽተኛ ሲያዩ እራሳቸውን መከላከል የሚችልበት በጣም እጥረት አለ እና እነሱ ነገሮችን ስላለ ሐኪሞቹም የመያዝ ቻንሳቸው በጣም ያጨምረ ነው። ያለው ተይዘዋል። ከኔ ውስጥ ኮሊጎቼ ተይዘው ቤት ተኝተዋል። ሆስፒታል የገባዋሉ፣ አይሲ ውስጥ የገባዋሉ። ዶክተር ጽዮን ፍሬውን የሰማችሁት በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪም ናቸው። የህብረተሰብ ጤና ባለሙያ በኮረና ዩኒቨርሲቲ ረዳት ፕሮፌሰርና የኢትዮጵያ ጤና ጥበቃ ሚኒስቴር አማካሪም ናቸው ጠቃሚ መረጃ ሊያካፍሉን አብረውነ ያመሻሉ። ለሰኞ ምሽት የስፖርት መሰናዶ ማለን አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የራዲዮ ፕሮግራማችንን የምናስደምጣችሁ ከየቤታችን ሆነን ነው። ፕሮግራሙን በመምራት ጽዮን ግርማ፣ በማቀናበር ደግሞ ኤልያስ አስማረ አብሮን አለ። አሁን ለአጫጭር ዜናዎች ከኤደን ገረሞ ጋር ልተዋችሁ። አመሰግናለሁ ጽዮን። ኢትዮጵያ ውስጥ በኮሮና ቫይረስ የተያዙ ሰዎች ቁጥር 23 ደረሰ። የኢትዮጵያ ሕብረተሰብ ጤና ሳይንስ ድርጅት በዛሬ ዕለት በበሽታው የተጠቁ ሁለት ተጨማሪ ሰዎች መገኘታቸውን በፌስቡክ ገጹ ላይ አስታውቋል። በቫይረሱ መያዛቸው የተረጋገጡት ግለሰቦች በአማራ ክልል በባህር ዳር ነዋሪ የሆኑ የ37 ዓመት ሴትና በአዊ ብሔረሰብ አስተዳደር ዞር የአዲስ ቅዳሜ ነዋሪ የሆኑ 32 ዓመት ወንድ ኢትዮጵያዊ መሆናቸውንም አስታውቋል። አስገዳጅ ለይቶ ማቆያ ከመጀመሩ አስቀድሞ አንደኛዋ ታማሚ መጋቢት አስር ቀን ከዱባይ እንዲሁም ሁለተኛው ታማሚ መጋቢት አስራ ሁለት ቀን ከአሜሪካ የገቡ ናቸው። በአሁኑ ሰዓት ሁለቱም ታማሚዎች በአማራ ክልል የለይቶ ሕክምና መስጫ ማዕከል የሕክምና እርዳታ እየተደረገላቸው ይገኛል። ህብረተሰቡ የበሽታውን ስርጭት ከግምት ውስጥ በማስገባት መከላከያ መንገዶችንና ከመንግስት የሚተላለፉ እርምጃዎችን ትኩረት በመስጠት እንዲተገብር የኢትዮጵያ የህብረተሰብ ጤና ሳይንስ ኢንስቲትዩት በፌስቡክ ገጹ ላይ አሳስቧል። በኬንያ በኮሮና ቫይረስ የተጠቁ ሰዎች ቁጥር 50 መድረሱን የሀገሪቱ መንግስት በዛሬው ዕለት አስታውቋል። የኬንያ ጤና ጥበቃ ወረርሽኙ የተስፋፋው በቫይረሱ የተጠቁ ሰዎች ተገቢ ጥንቃቄ ባለማድረጋቸው መሆኑንም ገልጿል። ይህን ዘገባ ያደረሰን ገልሞ ዳዊት ነው። አብዛኛው የዓለማችን ክፍል ኮሮና ቫይረስ መዛመትን ለመግታት በአካል ተራርቆና እንቅስቃሴውን ገድቦ በሚገኝበት በአሁኑ ሰዓት በተወሰኑ የዓለማችን ክፍሎች ግን ይህን መተግበር ፈጽሞ አዳጋች ይሆናል። ከነዚህም በዋናነት ተጠቃሽ የሆኑት በሊቢያ የሚገኙ ከአቅማቸው በላይ በሰው የተጨናነቁ የስደተኛ ማቆያ ጣቢያዎች ናቸው። እነዚህ የስደተኛ ማቆያ ጣቢያዎች የንጹህ ውሃ አቅርቦት የሌላቸውና በአንድ ክፍል ውስጥ በደርዘን የሚቆጠሩ ሰዎች የሚኖሩባቸው ሲሆን እንደ ኮሮና ባሉ በንክኪ የሚተላለፉ ቫይረሶች አንዴ ከገቡ በብርሃን ፍጥነት እንደሚዛመቱ ባለሙያዎች ይገልጻሉ። በለንደን ተቀማጭነቱን ያደረገው የሰብአዊ መብት ተሟጋች ጠበቃ የሆኑት ጁሊያ ትራንቺና እንደገለጹት የኮሮና ቫይረስ በእነዚህ ስደተኛ ካምፖች ውስጥ ከተዛመተ የምናየው ዘግናኝ እልቂት ይሆናል ብለዋል። በሊቢያ የስደተኞች ካምፕ ውስጥ የሚኖሩ የስደተኞች ቁጥር በትክክል ባይታወቅም ዓለም አቀፉ የስደተኞች ድርጅት ግን በግምት ከሰባት መቶ ሺህ እስከ አንድ ሚሊየን የሚሆኑ ስደተኞች እንዳሉ ይጠቁማል። ባለፈው አመት በግንቦት 2019 ዓ ም ካምፖቹን የጎበኙት የድንበር የለሽ ሐኪሞች ቡድን አባላት እንደገለጹት በስደተኛ ካምፖች ውስጥ የተስፋፋው የቲቪ በሽታ ከቁጥጥር ውጪ ሊወጣ እንደሚችል የገለጹ ሲሆን ይህም ከመሆኑ በፊት ካምፖቹ እንዲዘጉ እንደጠየቁ የድርጅቱ የሊቢያ ቢሮ ዋና ስራ አስፈጻሚ የሆኑት ሳሻ ፓቲዮ ለአሜሪካ ድምጽ ሬዲዮ አስታውቀዋል። የምዕራብ አፍሪካዊቷ ሀገር ማሊ ዜጎች በትላንትናው ዕለት ለፓርላማ ምርጫ ድምጻቸውን ሲሰጡ ውለዋል። ሎትሮ በእስላማዊ አሸባሪዎች አሉታዊ ተጽዕኖ ስር የነበረው ምርጫ ዘንድሮ የኮሮና ቫይረስ ስጋት ተጨምሮበት ሲከናወን ውሏል። የምርጫ ጣቢያዎቹ ከመከፈታቸው ጥቂት ሰዓታት ቀደም ብሎ የአገሪቱ የጤና ባለስልጣናት የመጀመሪያውን በኮሮና ቫይረስ ሳቢያ የተከሰተ ህልፈት ያሳወቁ ሲሆን በጥቅሉ በአገሪቱ በኮሮና ቫይረስ የተጠቁ ግለሰቦች ቁጥርም ወደ ሀያ ከፍ ብሏል። በትናንትናው ዕለት በተደረገው ምርጫ ከሁለት ዓመታት በፊት በሰኔ ወር 2018 ይደረጋል ተብሎ ታቅዶ የነበረ ቢሆንም በሰሜናዊ በሰሜናዊና ማዕከላዊ ማሊ ባለው የሰላም መደፍረስ ምክንያት በተደጋጋሚ ሲሸጋገር ቆይቷል። አካባቢውም ላለፉት ጥቂት ዓመታት ከአልቃይዳና አይሲስ ጋር ቁርኝት ያላቸው ታጣቂዎች ቁጥጥር ስር መቆየቱ ይታወቃል። በትናንትናው ምርጫ መራጮች ለ147 የብሔራዊ ጉባኤ መቀመጫዎች የሚወዳደሩ ተመራጮችን ሲመርጡ የዋሉ ሲሆን ሁለተኛ ዙር ምርጫ እንደ ኤሮፓውያን አቆጣጠር በመጭው ወር ሚያዝያ 19 2020 እንደሚከናወን ታውቋል። በአሜሪካን ሀገር በኮሮና ቫይረስ በጣም የተጠቃችው የኒውዮርክ ስቴት የኮሮና ቫይረስ ሕመምተኞችን ለማከም እንዲረዱ በማሰብ 70 ሺህ የሃይድሮክሲ ክሎሮኪን እንዲሁም 10 ሺህ የአዚትሮማሲን እና 750 ሺህ የክሎሮኪን መድኃኒቶችን ለሙከራ ተቀብላለች። እንደ አውሮፓውያን አቆጣጠር መጋቢት 22 ቀን 2020 ዓ ም የኒውዮርኩ አገረ ገዢ በሰጡት ጋዜጣዊ መግለጫ ፕሬዚዳንት ዶናልድ ትራምፕ በመድኃኒቱ ላይ ተስፋ ጥለውበታል፣ እኛም ሁላችንም ተስፋ አድርገንበታል ሲሉ ተደምጠዋል። ኤደንን ለዜናዎቹ እናመሰግናለን። አድማጮች የምትከታተሉት ከጋቢና ቪዮኤ የሚተላለፍላችሁን መሰናዷችንን ነው የሰኞ ምሽትን። አሁን ወደ ቀዳሚው ዘገባችን እንለፍ። ምንም አይነት የሕመም ስሜትም ሆነ ምልክት ሳይኖርባቸው በኮሮና ቫይረስ መያዛቸው መረጋገጡን ወይዘሮ ሳራ ሚካኤል የተባሉ በጣሊያን ሚላን ከተማ የሚኖሩ ኢትዮጵያዊት ለአሜሪካ ድምጽ ገለጹ። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው እንደሚያገለግሉ ገልጸው፣ ምርመራ የተደረገላቸው ታማሚዎችና ባልደረቦቻቸው በኮቪድ መያዛቸው በመታወቁ ምክንያት እንደሆነም ተናግረዋል። በአሁኑ ሰዓትም በመኖሪያ ቤታቸው ተለይተው መቀመጣቸውን ነግረውናል። ሚላን የሚገኙት ወይዘሮ ሳራንና ባለቤታቸው አቶ አሸብርን በስልክ አነጋግረናቸዋል። በተከታዩ ዘገባ ሙሉ ትሰሙታላችሁ። ውስጥ ነዋሪ ናቸው። በአንድ ሆስፒታል ውስጥ ረዳት ነርስ ሆነው ያገለግላሉ። ባለትዳርና የአስር አመት ሴት ልጅናት ናቸው በኮሮና ቫይረስ መያዛቸውን ከማወቃቸው በፊትም ሆነ በኋላ ምንም አይነት የህመም ስሜትም ምልክትም እንዳልነበራቸው ይናገራሉ። ቫይረስ መያዘኝ ወቅት እኔ ምንም አይነት ስሜት የለኝም፣ ራስ ምታት የለኝም። እንደውም ጠዋት ጠዋት ስንገባ ትኩሳት ተለክተን ነው የምንገባው። ወደ ሪፓርታችን ከመግባታችን በፊት ትኩሳት እንለካለን። ትኩሳት ስንለካ ራሱ ምንም አይነት ትኩሳት እኔ ላይ ይታይም እስኪል ነው ትኩሳቴ ሰላሳ አምስት ነው። ስለዚህ እዛ ሪፓርት ሆኜ ያለሁበት ሪፓርት ላይ ልጆች ሲገኙ፣ ብዙ በሽተኞች ሲገኙ ቀጥታ ምን አደረጉ? ወደ ነርሶች፣ ረዳቶች፣ ሁሉም እዛ አካባቢ የሚገኙት ላይ ምርመራ ይደረግበት። ታምፖኒ ያ ታምፖኒ በሚደረግበት ሰዓት ላይ እኔም ላይ ፖዘቲቭ መሆኔ የተገኘ ማለት ነው እንጂ ታምፖኒው ባይደረግ ኖረ ምንም አይነት ስሜቱ የለኝም። ምን ማለት ነው ታምፖኒው ነው? ታምፖኒ ማለት በአፍንጫሽ ወይ ደግሞ በአፍሽ ይገቡና ይወስዳሉ። ፈሳሽ በምራቀ ላንቃ ላይ ነው የሚገኘው ወይ በአፍሽ ይገባሉ ወይ በላንቃሽ ይገቡና ይወስዱና እሱን መርምረው ነው ፖዘቲቭ ነሽ፣ ኔጋቲቭ ነሽ የሚሉሽ። ስለዚህ መረመር እኔ ፖዘቲቭ ሆኜ የተገኘው ማለት ነው። ከትኩሳት ውጭ ሌሎች ስሜቶች አልነበሩ። ምንም አይነት ስሜት አልፎ አልፎ ብቻ ጉሮሩ ላይ የሆነች ነገር እሰማታለሁ። ብን ብን የሚል ነገር ወደ ሳል ይቀይርብኝ የሆነ ስሜት ሰማዋለሁ። እና እና በቃ እሱ ብቻ ነው የነበረኝ ስሜት። ለዛውም በጣም የሚያስቸግርም አይደለም። ስሜት ይታመቻለች። ከዛ በኋላ ምን ሊኮዚት መሆኔ ሲታወቅ፣ ምን አደረግሽ? በቃ ምንም አላደረኩም እቤት ውስጥ ለብቻዬ ከቤተሰቦቼ ሳልገናኝ ከባሌና ከልዜጋ ነው የምኖረው። ከእነሱ ሳልገናኝ ለብቻ፣ ኢዞላሜንቶ ለብቻ ተከልለሽ ትቀመጫለሽ። ያለበለዚያ እነሱንም ልትበኪ ስለምትችይ፣ ምክንያቱም በንግግር መሀል ለአስራ አምስት ቀን እስቲል ነው ነገ ነው የመጨረሻ ቀኔ። ለአስራ አምስት ቀን ወይዘሮ ሰአራ ከባለቤታቸውና ከልጃቸው ርቀው በአንድ ክፍል ውስጥ ብቻቸውን ተቀምጠው እንደቆዩ ገልጸው ለጊዜው በእንዲህ አይነት ሁኔታ መቀመጡ ከባድ ቢሆንም ቤተሰቦቻቸውን ለመጠበቅ መሆኑን ስለሚያስቡ እንዳልከበዳቸው ይናገራሉ። ሳላቅ አትሌቴ ልመጣ ችላለው ሳላቅ አይኔላሽ ችላለው ያን ሰአት ቫይረሱ በእጅ ላይ ይኖራል በር ሊነካ ይችላለው። የተለያዩ ነገሮች ልትነኪ ትችያለሽ። የአንሳር ቤት ስላሉት ሰዎች አስተላልፋለት። ያንን ለመጠንቀቅ ያለሽ አማራጭ ለብቻሽ መቀመጥ ነው። እኔ የምጠቀምበትን ሳህን ቤተሰቦች ባሌ ወዲያውኑ ዲዝንፌክት ያደርጓል። ሳኒታይዘር አይነት ነገር እሱን አድርጎ ነው ሚያጥበው እና እነሱ ሰርተው ያቀብሉኛል። እዛ ውስጥ ወኝ ይጠቀማለን። ለብቻሽ አንድ ክፍል ውስጥ ነሻለ? ለብቻ አንድ ክፍል ውስጥ አልፎ አልፎ ወጣለው። ራሴን ፕሮቴክት አድርጌ አፌን ሸፍኜ እወጣለሁ ይገናኛለሁ። ግን በተቻለ መጠን ከነሱ አጠገብ መሆን የለብኝም። አትሊስት አንድ ሜትር ርቀት መሆን አለብኝ። ባለቤትሽ ልጅሽ ተመረመሩሸፍናለሁ እነሱ አልተመረመሩም። ምክንያቱም ምንም አይነት እስትኛው ስሜት የላቸው። አንቺም እኮ ስሜቱ የለኝም ብለሽ ነበር። እኔም ስሜቱ ምክንያቱም ያልፋል። ስሜቱ ባይኖርሽም ይሄ ነገር እኔ ላይ ምልክት ላይሰጥ ይችላል። ሌላው ሰው ላይ ምልክት ሊሰጥ ይችላል። ስለዚህ አሁን እነሱም ምርመራ አያደርጉላቸውም። ለብቻቸው አስራ አምስት ቀን ከእኔ እኮ ስለቆዩ በዚህ ሰዓት አልፏል። አስራ አምስት ቀን ከሆነ ድነሻል፣ ምንም አይነት ምልክት ከሌለ ከውስጥሽ ወጥቷል ነው የሚሉት። ባት ወደፊት ጋሚ እነሱንም ለምርመራ የጠሯቸው ይሆናል። ቃል አስጨነቀሽ ምልክት ስታውቂ በጣም እውነት ለምናገር በጣም ያስጨንቃል። ቤተሰብ ይመረበሽ ስለማልፈልግ ብቻ አብ ጆኮ ስገባቸዋለሁ ከንሱ ጋር ያልፋል፣ ቀላል ነው እላቸዋለሁ። እነሱን ላም ለመጉዳት ነው ምክንያቱም ኦሬዲ አለኝ። ስለዚህ ልጨነቅ ማመጣው ለውጥ የለም፣ ራሴን አስጨነቅ ቤተሰቤን ከመረበሽ ውጭ። ለዛ ስል ምንም አልና ውጭ ግን አለኝ ዜና። በመሰረቱ ማዳመጥ አልፈልግም ዜና። ሳዳመጥ የሆነ የሚረብሽኝ ስሜት አለ። ከመስሪያ ቤታችንም አንድ ስራ ባልደረባ ናቃተናል ከበሽተኞችም አንድ በሽተኛ አተናል። አሁን ገና በውጊያ ላይ ያሉ ለገና ለመዳን ላለመዳን በመጥፎ ሁኔታ ላይ የሚገኙ አሉ እና እንደዚህ እንደ ቀላል የሚታይ ነገር አይደለም። በሽታው እየስራ ባልደረበሽን በሽን ያጣሹ እዛው ነው። እዛ ሚላን ውስጥ ነው። ስራ ባልደረ አብረን የምንሰራ አብረን አንድ ፓርት ላይ የምንሰራ በቀደም ዕለት እንትን የዋትሳፕ ግሩፕ አለን እና እዛ ላይ ለቀቁት ጆቫኒ አተናል ከዚህ ለም በመተለ የሚል ጻፉልን ማለት ነው። ወይዘሮ ሳራ አንድ ነገር ማስገንዘብ እፈልጋለሁ ይላሉ። በማህበራዊ ሚዲያ ላይ ኮሮና ቫይረስ አንዴ ይዞ ከለቀቀ ተመልሶ አይዝም የሚል ነገር አይቻለሁ። እኔ ባለሁበት ሚላን ከተማ ከልምድም እንዳየሁት ይህ አስተሳሰብ ትክክል አይደለም ይላሉ። አሁን ከዚህ በኋላ ሁለት ምርመራ አደርጋለሁ ሁለት ጊዜ ማለት ነው። ሁለቱም ኔጋቲቭ ከሆነ ወደ ስራ እመለሳለሁ። ግን አንዱ ፖዘቲቭ ኔጋቲቭ ከሆነ ድጋሚ ሌላ ምርመራ አድርጋለሁ ማለት ነው። ግን አንድ ነገር አለ። እዚህ ጋር የተያዘ ሰው ተመልሶ አይዘውም የሚል አስተያየት በጣም የተሳሳተ ነው። ምክንያቱም አንደኛ መስሪያ ቤት ተይዛ ነበር፣ ኔጋቲቭ ሆነች፣ ተመልሰ ወደ ስራ ተመለሰች። ድጋሚ አሁን ይህን ሰሞን ከትላንትና ነው ከትላንት ወዲያ ሀሳብ ማ ድጋሜ ገባቻሉኝ ስራ አቋርጠ ወደ ቤቱ አይደቻሉኝ። በጣም የተሳሳተ አባባል ነው። አንድ ሰው ከያዘው ተመልሶ አይዞህም የሚል ነገር ሚራሲያው ወደ ስፍራ ተመልሼ ኔጋቲቭ ከሆንኩኝ ተመልሼ ገባ አለው። ተመልሼ የሚገባው ግን ወደ ሪስክ ነው እንጂ ወደ ተረጋጋ ቦታ ላይ አልገባም። የምትከታተሉት ከአሜሪካ ድምጽ የሚተላለፍላችሁን የጋቢና ቪዮ መሰናዷችንን ነው። ወደ ተከታዩ ዘገባችን እናልፋለን። ኮቪድ-19 ወይም ኮቪድ-19ን ለመዋጋት ከፊት የሚቆሙ የህክምና ባለሙያዎች በአሁኑ ወቅት በከባድ የስራ ጫና ውስጥ ይገኛሉ። በተለይም ደግሞ የበሽታው ስርጭት የበዛባቸው እንደ ኒውዮርክ ባሉ ከተሞች የሚሰሩ ባለሙያዎች እለት እለት እየጨመረ በመጣው ታማሚና በመከላከያ መሳሪያዎች እጥረት ምክንያት ለኮቪድ-19 ተጋላጭ ሆነዋል። ዶክተር ጽዮን ፍሬው በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪም፣ የህብረተሰብ ጤና ባለሙያ፣ በኮሎምቢያ ዩኒቨርሲቲ ረዳት ፕሮፌሰር እና የኢትዮጵያ ጤና ጥበቃ ሚኒስቴር አማካሪ ናቸው። በአሁኑ ሰዓት በኒውዮርክ ስላለው የቫይረሱ ስርጭትና የኢትዮጵያ ህዝብ ከዚህ ምን መማር እንዳለበት አንስተዋል። ኤደን ገረመው እንደሚከተለው ታሰማናለች። ዶክተር ጽዮን ፍሬው በኒውዮርክ ሆስፒታል የድንገተኛ ክፍል ሐኪምና የህብረተሰብ ጤና ባለሙያ ናቸው። ኒውዮርክ ከተማ ራሷን ቁልፍልፍ አድርጋ ከኮቪድ 19 ጋር ግብ ግብ ከገጠመች ሶስተኛ ሳምንቷን ይዛለች። ዶክተር ጽዮንን ለማናገር በደወልኩላቸው ሰዓት ከስራ ባልደረቦቻቸው ጋር የነበራቸውን ስብሰባ ጨርሰው የወጡበት ሰዓት ነበር። ከረዥም ሰዓት የህክምና አገልግሎት በኋላ ስብሰባ ተጨምሮበት ቢያደክምም አርፋችሁ እቤታችሁ ተቀመጡ የሚለውን መልእክት ለማስተላለፍ ግን ቁርጠኛ ስለነበሩ ቃለ መጠየቃችንን ጀመር። ዶክተር ጽዮን ከኮቪድ 19 በፊት የነበራቸውን የቀን ውለው እንደዚህ ያነሳሉ። አሁን ይህ ኮሮና ቫይረስ ከመግባቱ በፊት ምን አይነት ቀን እንደሆነ ቀኖችን እንገራለን። እንግዲህ በቀን ውስጥ ምናልባት አንዳንድ ቀን ስምንት ሰዓት አስር ቀን ሰዓት አስራ ሁለት ሰዓት ነው የምሰራው በቀን ውስጥ ይለያያል እና አሁን በስምንት ሰዓት ሺፍት በቀን ሜይ ቢ ሶስት አራት ኖርማሊ ያለው ከኔ የሰደሞ የሚሰሩ ሬዚደንቶች አሉ ገና በመሰልጠን ላይ ያሉ ዶክተሮች ማለት ነው። ከእነሱ ጋር ሆኜ እሰራለሁ እና እናያቸው ሰዎች ምናልባት ከመግባቶች ውስጥ ምናልባት በቀን ውስጥ ሁለት ሶስት ቢሆን ነው ማለትም ጽኑ ምናምን ማለት በተለያየ ምክንያት ወይ ስትሮክ ይሆናል፣ ወር የልብ ድካም ይሆናል። በጣም በጣም በቃ ከሞት አፋፍ የደረሱ ሰዎችን በቀን የምናየው ምናልባት ሁለት ሶስት ቢሆን ነው። አሁን ግን የዛ ሳምንት እነግራችሁ እችላለሁ፣ የኮቪድ ፔሽንት የነበረኝ ሁለት ፔሽንት ናቸው ግን ይህን ሰት ነው ወዲያ በነበረኝ ቀን ላይ የኮቪድ ፔሽንት ብቻ ሳይሆን የኮቪድ ፔሽንት ሆኖ ጽኑ ህመማን ደግሞ የሆነው አስራ ሁለት ነበረ። እዛ ውስጥ ስምንቱ መተንፈስ አልቻሉ። መተንፈስ ስላልቻሉ መተንፈስ የሚያግዛቸው ትቦ አስገብተን ሳንባቸው ቬንትሬተር ማለት ነው እንደዛ ወደ አይሲዩ፣ ወደ ጽኑ ህመማን ክፍል እንዲገቡ አድርገናል። ስለዚህ ምናየው ቁጥር የጽኑ ህመማንም የበሽተኛ ቁጥር ብዛትም አራት አምስት ቅስ ይህ ቁጥር ደግሞ ኔክስት ዊክ አራት አምስት ጥፍ እንደሚጨምር ፕሪክት የተደረገ ያለው ሆስፒታላችን ሞልተዋል። ማለትም አይሲዩ እይ ስለሞላ ሌላ ጊዜ ለኦፕሬሽንን ሰጅ የሚጠቀሙት ፍሎሮች በጠቅላላ ለጽሁኑ መዋን ክፍል ሆኗል። ሌሎች ክሊኒኮች በሽተኛ ሚያስ የነበሩት ወደ ኢንፌሽንት ዋርት ማለትም በሽታ በሽተ የሚያድርበት ክፍሎች ሆነዋል። ይሄ ግብግብ ከጎናቸው ያሉትን እስራ ባልደረቦቻቸውን እየወሰደ ወደ ድካም ወደ ተስፋ መቁረጥና እስከ መቼ ነው የሚለው ሀሳብ ውስጥ የሚከታቸው። ዶክተር ጽዮን በዚህ ወቅት የአንድ ግለሰብ ውሳኔ ለሀገርም ሆነ ለዓለም የእራሱ ሚና አለው ይላሉ። በጣም ደግሞ ኤምፕሳይዝ ማድረግ የሚካውስ ያለውና ችግር ሐኪሞቹ፣ ነርሶቹ በሽተኛ ሲያዩ የሚጠቀሙበት እራሳቸውን መከላከል የሚችልበት ይኮች በጣም እጥረት አለ እና እነሱ ነገሮችን ስላለ ሐኪሞችን የመያዝ ቻንሳቸው በጣም ጨምረን ያለው ተይዘዋሉ። ከኔ ውስጥ ኮሊጎች ተይዘው ቤት ይተኛዋሉ፣ ሆስፒታል የገባዋሉ፣ አይሲዩ ውስጥ የገባዋሉ። ስለዚህ ጫና የሚፈጥረው በሽተኛ በማየት ብቻ እና በሽተኛ በመምጣቱ ሳይሆን የሞቱን የነርሶቹ ቁጣ እያነሱ ሲጠጣ መካከል እየታመመ እየወጣ ስለሆነ እና ይሄ ቁጥሮች ግራም በቀኝም በሁለትም በኩል ለውጡ ሀልትኬር ፕሮፌሽናሎችንም በሽተኞችንም በጣም እያጠቀ እና በጣም የሚያስደነግጥ መልኩ እየጨመረ ነው። ሌላ ጊዜ በስምንት ሰዓት ሺፍት ውስጥ አንዴ ለምግብ እወጣለሁ ወደ ነው ወደ ባዙም አንዴ ሁለቴ ልወጣ እችላለሁ ወይ ቡና ኦረገን ለመጠጣት ጭፍት ወስዳለሁ አስር ሰዓት ትናንትና አንዴ ምግብ ሳልበላ አንዴ ሙዋ ሳልጠጣ አንዴ ምሽት ሬሳ ነበር የዋልኩት። ምክንያቱም ልገራ ቁጭ ለማለት ስንል ምንም አይነት እረፍት ማግኘት አልቻለም እና ሁሉም ሰው እንደኔ እየሰራ ያለው እና እኔ ስራዬን በጣም ነው ሙሎ ስራ እንደዚህ ቀን እንኳን መተው አይደለም። በየቀኑ የኮቪድ ብቻ ተሸሰ የመኪና አደጋ ከሞት አፋፍቶ ላይ ደረሰን ሰው ከሞት ማዳን በጣም ትልቅ ስጦታ ብዬ ነው ማምነው። እግዚአብሔር ሰጠ ስጦታ በጣም ደስ ነው የምሰራ እንደዚ ሰራ። በዚህ ሰዓት ደግሞ በጣም ደስ ብሎኝ እንሰራለሁ። ግን ባለን የሰው አቅም ባለው የተለያዩ እቃዎች እጥረት ኖር ጫና ነው ያለው። ግን ምንድን ነው ይሄ አሁን ኒውዮርክ ውስጥ የዛሬ ሶስት ዓመት ትልቅ ሳንዲስቶ የሚባለው መጥቶ ነበር እና በመጣ ጊዜ ትረሰላለ ከዛ የሆነ ሰዓት ላይ እያገገመ ነው ሄደው ይሄ ግን እየጨመረ ነው የሚመጣ ማለትም ይሄ ዛሬ በቃ ንሰርቼ ነገ ትንሽ ቀዝቀዝ ይልኛ ሳይሆን ቁ እና ከዚህ በላይ የሚመጣው ከዚህ በላይ ሊያደክመ እንደሚችል እያወቅን ነው ምን ገባው እና ግን በየቀኑ ደግሞ የባሸበት የተፈጥሮ አደጋ ማለት ነው። የምታየው ክትገቢ ትናንትና ካየሽ በላይ የበለጠ ህዝብ የበለጠ ሰው የምታየው በማንኛውም ማለት የፈላጉ ሰው በምናገዝ ዋቀቀለ ቤት ቆዩ እሱን ብቻ ነው የምጠይቀው። ሁላችሁ ማለትም የትም ሀገር አሜሪካም ሁኑ ኢትዮጵያም ሁኑ እዚህ በላይ እንዳይባባስ ሌላ ሐኪም ሌላ ዶክተር ሌላ ነርስ እንዳይዘው እናንተ ቤት መቀመጥ እኛ የምናርፍበት ቀን እና ቁጭ ብለን ወደ ኖርማል ህይወታችን የምንመለስበት ቀን ያፈጥንል። አሁን ሎክዳውን ተብሎ የዛሬ ሶስት ቀን አላስቀበፊት፣ ግን ብዙ የተንቀሳቀስ ነበር እና ኮንሰርቱ ያልገባው ሰው በእኛ ሀገር ብቻ ሳይሆን በብዙ ባለም ላይ ነው። ኢትዮጵያ ውስጥ ደግሞ ቁጥሩ በጣም ስላልባሰና ገና አንድ ሰው አልሞተን ተብሎ ገና የድንጋጤ ወድ ላይ ያልገባ ነው እና እዛ ድረስ መጠበቅ የለብንም የሚለውን ሜሴጅ ለማስተላለፍ እንፈልገው በዛ እናስብ። ይሄ በሽታ መድኃኒት እንዳልተገኘለት እና አሁን ላይ ሰዎች ማህበራዊ ፈቀቅታን ተግብረው በቤታቸው መቀመጣቸው ብቸኛ መፍትሄ እንደሆነ የሚናገሩት ዶክተር ጽዮን እባካችሁ አርፋችሁ እቤታችሁ ተቀመጡ ሲሉ መልእክታቸውን አስተላልፈዋል። ለአሜሪካ ድምጽ ሬዲዮ አይደን ገረመው፣ ዋሽንግተን ዲሲ

በአምስቱ የጅቡቲ ተመላሾች ድሬዳዋ ዩኒቨርሲቲ ውስጥ ከኅብረተሰቡ ተለይተው አስፈላጊው ድጋፍ እየተደረገላቸው ነው ብለዋል። ከጅቡቲ እንዲመለሱ የተደረጉ ወገኖቻችን መጋቢት 17 ነው እንደ ድሬዳዋ የተረከብ ናቸው። መጋቢት 17 ላይ ቁጥራቸው 814 ነበር። ከተወሰነ ሰዓታት በኋላ ደግሞ ተጨማሪ ስድስት ተጨምሮ ወደ 820 ነው የተረከብ ነው። መጋቢት 18 ደግሞ በርካታ ከአስር በላይ መኪና ተጭኖ የመጡበት ሁኔታ ነው ያለው። ስለዚህ አሁን በአጠቃላይ ሺህ አራት መቶ ሰባ አምስት ወገኖቻችን ተረክበናል። በፊት ያው ከከተማ መውጫ አራት ኪሎ ሜትር የኢትዮጵያ ጉምሩክ ኮሚሽን ህንጻ ነበር ያሳረፍ ናቸው ቁጥራቸው በርከት ስላለ አሁን ሙሉ ለሙሉ ከመጋቢት 19 ጀምሮ ወደ ድሬዳዋ ዩኒቨርሲቲ አሸጋግረናቸዋል። ሁን እኛ እያደረግንላቸው ያለው ያው ማቆያ ቦታ አስቀምጠናቸዋል። በቂ በበቂ ደረጃ ምግብ እያቀረብን ያለንበት ሁኔታ ነው ያለው። የመጠጥም ሆነ የአልባሳት አገልግሎትም እየሰጠናቸዋል። በተለይ ሴቶችን የሚያስፈልጋቸውን ማንኛውም የጽዳት እቃም ሆነ አልባሳት እያቀረብን ያለንበት ሁኔታ ያለ ያለው። ሌላም የጤናም የጸጥታና የደህንነት አገልግሎትም የተሰጠ ያለበት ሁኔታ ነው ያለው። ከኛ ጋር የሚቆዩት ያው የ14 ቀን ቆይታ ነው የሚኖራቸው። አሁን አንድ አምስት ቀን ከኛ ጋር አሉ። ከዘጠኝ ቀን በኋላ ያው በድሬዳዋ መስተዳደርና ከአጋድ ድርጅቶች ጋር በመተባበር የትራንስፖርት አገልግሎት እንዲሁም ደግሞ የሚያስፈልጋቸውን የመንገድ የሚያስፈልጋቸውን ወጪዎች ነው። አሁን እያዘጋጀን ያለንበት ሁኔታ ነ። ሌሎች አራት መቶ የጅቡቲ ተመላሾች በሶማሌ ክልል አይሻ ወረዳ በለይቶ ማቆያ እንደሚገኙ ያስታወቁት አቶ አርቢ፣ እነሱም የ14 ቀን የቆይታ ጊዜያቸውን ሲጨርሱ አስፈላጊው ምርመራና ድጋፍ ተደርጎላቸው ወደ የትውልድ አካባቢያቸው ይላካሉ ብለዋል። የተመላሾችን ጤንነት ለመከታተል የአስተዳደሩ ጤና ቢሮ የሕክምና ባለሙያዎችን በቋሚነት መመደቡን የገለጹት የጤና ቢሮው የኮሚኒኬሽን ኃላፊ ወይዘሮ ስንታየው ደበሳ ከተመላሾቹ መካከል እስካሁን የኮሮና ስጋት የታየባቸው አለመኖራቸውን አስታውቀዋል። ከድሬዳዋ ጋር ጠንካራ የህዝብ ለህዝብ ትስስር ያላት ጅቡቲ እስካሁን 18 ዜጎቿ የኮሮና ቫይረስ እንዳለባቸው የተረጋገጠ ሲሆን በዚህ ወቅት ኢትዮጵያውያኑ ግዛቷን ለቀው እንዲወጥ የፈለገችበት ምክንያት ምን እንደሆነ በይፋ የተባለ ነገር የለም። ጅቡቲ ከድሬዳዋ ጋር በባቡር በአውሮፕላንና በመንገድ ትገናኝ የነበረ ቢሆንም በአሁኑ ሰዓት ሶስቱም የመገናኛ መንገዶች ተቋርጠዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። አድማጮች፣ ሰዓቱ አሁን የስፖርት ነው። ሀብታሙ ሲዩም ከሲልቨር ስፕሪንግ ሜሪላንድ፣ ግርማቸው ከበደ ደግሞ ከአዲስ አበባ የምሽቱ መሰናዶ ይዘውላችኋል። እናመሰግናለን ጽዮን። የኢትዮጵያ ስፖርት ቤተሰብ ሀገሪቱ የኮሮና ቫይረስ ስርጭትን ለመመከት የምታደርገውን ጥረት የሚያግዝ ልግስና እያሳየ ነው። የአዲስ አበባው ዘጋቢያችን ግርማቸው ከበደ ስለዚህ ጉዳይ የሚያጋራን ይኖረዋል። ግርማቸው፣ እንዴት አመሸህ እንደምን አመሸህ ሀብታሙ። የኢትዮጵያ የስፖርት ቤተሰብ ጠቅላይ ሚኒስትር አብይ አህመድ ያቋቋሙትን የብሔራዊ ገቢ አሰባሳቢ ኮሚቴ ለመደገፍ ከመጀመሪያዎቹ ቀናት ጀምሮ በስፋት እየተንቀሳቀሰ ነው የሚገኘው። መጀመሪያ ላይ የኢትዮጵያ አትሌቲክስ ፌዴሬሽን ለዚህ የኮሮና ቫይረስ ስርጭትን ለመግታት ለመከላከል ለተቋቋመውና ገቢ ለሚያሰባስበው ብሔራዊ የገቢ አሰባሳቢ ኮሚቴ አንድ ሚሊየን ብር ሰጥቷል። ከዚህ ውጭ ደግሞ የፌዴሬሽኑ ፕሬዚዳንት ኮማንደር ደራርቱ ቱሉ በግሏ ሁለት መቶ ሺህ ብር ለግሳለች። ከዚህ ውጭ ኃይሌ ገብረሥላሴም የእርዳታውን ከሰጡት መካከል አንዱ ነው። በኃይለ ገብረ ስላሴ ሀያ ሰባት ክብረ ወሰኖችን የሰበረ ከዚህ በፊት የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ሆኖ ያገለገለ እንደሆነ እናስታውሳለን። እሱ ደግሞ የስፖርት ውድድሮች ሩጫዎችን በሚያዘጋጀው ታላቁ ሩጫ በኢትዮጵያ በኩል አምስት መቶ ሺህ ብር ለግሷል። እንዲሁም ደግሞ በሌሎች ሁለቱ ድርጅቶቹ በኩል በእያንዳንዳቸው አምስት መቶ አምስት መቶ ሺህ በአጠቃላይ አንድ ነጥብ አምስት ሚሊየን ብር ድጋፍ አድርጓል ለብሔራዊ የገቢ አሰባሳቢ ኮሚቴው። እነዚህ እንግዲህ በጣም ትልልቅ የሚባሉት ናቸው ከዚህ በተጨማሪ በየአካባቢው ያሉ ክለቦችም ድጋፍ እንቅስቃሴ እያደረጉ ነው የሚገኙት ለምሳሌ የወልቂጤ ከተማ የእግር ኳስ ክለብ ለጉራጌ ዞን የብሔራዊ ገቢ አሰባሳቢ ኮሚቴ ድጋፍ አድርጓል የኮሮና ቫይረስን ለመከላከል እንዲቻል ከአምስት መቶ ሺህ ብር በላይ ነው የወልቂጤ ከተማ ድጋፍ ያደረገው ከተማው የክለቡ ለየት የሚያደርገው ግን ተጫዋቾቹ ደሞዛቸውን ቀንሰው ነው ለዚህ እርዳታ እንዲሁል ያደረጉት ማለት ነው። ከዚህ በተጨማሪ ደግሞ የአዲስ አበባ እግር ኳስ ፌዴሬሽን ለአዲስ አበባ ከተማ አስተዳደር የገንዘብ እርዳታ አድርጓል። አሁን ከትላንትና ጀምሮ ደግሞ እየተሰራ ያለ አንድ ነገር አለ። ይሄውም የኢትዮጵያ ፕሮፌሽናል ተጫዋቾች ማህበር በአዲስ አበባ ስታዲየም በአይነት የእርዳታ ድጋፍ እያሰባሰበ ነው የሚገኘው ስለዚህ የንጽህና መጠበቂያ፣ በቶሎ የማይበላሹ ምግቦች በእርዳታ መልክ ስቴዲየም እየተሰበሰቡ ነው የሚገኙት። እስከ ነገ 11 ሰዓት ድረስም ይሄ እርዳታ የመሰብሰቡ ሂደት እንደሚቀጥል የፕሮፌሽናል ተጫዋቾች ማህበር ተናግሯል እና እርዳታዎቹ በስፖርት ቤተሰቡ ዘንድ የተካሄዱ ነው ያሉት። ከዚህ በፊት ደግሞ ክለቦች እና ደጋፊዎቻቸው በጋራ ሲሰሩ ቆይተዋል። የተለያዩ እርዳታዎችን በመስጠት ለምሳሌ የንጽህና መጠበቂያዎችን በአቅም ለሌላቸው ሰዎች በመስጠት እንዲሁም ደግሞ ሰዎች በተደጋጋሚ እጃቸውን እንዲታጠቡ ለማለማመድ በሚል በተለያዩ አካባቢዎች ላይ ደጋፊዎች ቦታዎችን አዘጋጅተው ብዙ ሰው በዛም አካባቢ የሚያልፉ ሰዎች እንዲታጠቡ ያደርጉ ነበር እና ይህንንም በተደጋጋሚ ሲሰሩት ቆይተዋል። ያው የኢትዮጵያ ስፖርት እንደምታውቀው ሀብታሙ አሁን ሁሉም ነገር ባለበት ቆሟል። በቅርብ ጊዜም ወደ ውድድር የሚመለስ አይመስልም። መንግሥትና የጤና ሚኒስቴር ወደ ውድድር እንዲመለስ እስኪፈቅዱ ድረስ ማለት ነው። እርዳታዎቹ ግን እንደቀጠሉ ናቸው። አሁን ደግሞ ውስጥ ያጫጭር የዓለም የስፖርት ወሬዎችን እናሰማችሁ። ዓለም አቀፉ የኦሎምፒክ ኮሚቴ የጃፓን ኦሎምፒክ የሚደረግበትን አዲስ ቀን ቆርጠዋል። በዚህ መሠረት የጃፓን 2021 ኦሎምፒክ በኢትዮጵያ አቆጣጠር ሐምሌ 16 2013 እንደሚጀመርና ናሴ 2 2013 ደግሞ እንደሚጠናቀቅ ዛሬ ይፋ ተደርጓል። ከጥቂት ወራት በኋላ እንደሚደረግ ተጠብቆ የነበረው የውድድር መድረክ በኮሮና ቫይረስ መዛመት ምክንያት ለቀጣይ ዓመት መተላለፉ ይታወሳል። እንዲህ ያለ ክስተት ሲፈጠር፣ ይህ በዘመናዊ ኦሎምፒክ ታሪክ የመጀመሪያው ነው ተብሏል። የዓለም ማራቶን ኃያሉ ኤልዩድ ኬፕቹጌ ኮሮና ቫይረስ የፈጠረውን መጉላላት በመልካምነት ሊጠቀምበት እንደሚችል ተናግረዋል። ከሮይተርስ ጋር ቆይታ ያደረገው ኬፕቾጌ የጃፓን ኦሎምፒክ መደረጊያ ጊዜ መተላለፉን በሰማ ወቅት ለድንጋጤና ለተስፋ መቁረጥ ተዳርጎ እንደነበረ ገልጿል። የኋላ የኋላ ግን ያለበገርነት ስሜቱ እንደተመለሰ አውስቷል። ከኮሮና ቫይረስ ጋር የገባነውን ፍልሚያ በድል እናጠናቅቃለን ብለዋል። ተግዳሮቶችን በመስበር የሚታወቀውና በብዙሃን ዘንድ የዓለማችን ምርጥ ሯጭ የሚሰኘው ኬፕቾጌ ሙሉ ማራቶን ከሁለት ሰዓት ባነሰ ጊዜ በመሮጥ የመጀመሪያ የሆነው አትሌቱ የኦሎምፒክ ጨዋታዎች መተላለፍ ወደ ልምምድ ዳግም ለመግባት ከብዙ ኃይል ጋር ዳግም ለመመለስ እንደሚጠቀምበት ተናግረዋል ሲሆን የዛሬ የስፖርት ስንቃችን ይህ ነበረ። ወደ አንቺ እንመለስ። ሀብታሙንና ግርማቸውን እናመሰግናለን። አድማጮች፣ እንግዲህ የዛሬው የጋቢና መሰናዷችን በዚሁ አብቅቷል። በመስተንግዶ አበራያችሁ የነበርኩት ጽዮን ግርማ ነኝ። በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። ለዛሬ ደህና ደሩ። በነገው ምሽት መደበኛ ፕሮግራማችን እንገናኛለን። መልካም ምሽት። tunin raadiyoon right viyoo no eessa kan oromooti.